ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም፣ ሰላም የአገር ልጆች እንደምሰነበታችሁ። ከምድር እስከ ህዋ መሰናዷችን እነሆ ተጀመረ። ላለፉት ሁለት ተከታታይ ሳምንታት የአየር ቅየሳ ላይ ትኩረቱን ያደረገ ዝግጅት ወደ እናንተ ማድረሳችን ይታወሳል። የአየር ላይ ቅየሳን ምንነት መቼና ደግሞ እንዴት እንደተጀመረ ሰፊ የባለሙያ ገለጻ ማድምጠናል። ከዚህ በተጨማሪ የአየር ላይ ፎቶግራፍ፣ ሊዳር ስካነር፣ ፎቶግራሜትሪ፣ አርቶ ሞዛይክ እና የከፍታ መረጃዎችን ምንነትም ተመልክተናል። በዛሬው ዝግጅታችን እነዚህ የተለያዩ የአየር ላይ ቅየሳ ሳይንስና ቴክኖሎጂዎች በምን ዘርፍ ላይ ቢሰማሩ ምን አይነት ጠቀሜታን ሊያስገኙ ይችሉ ይሆን የሚለውን ጉዳይ በስፋት እንመለከታለን። የአየር ላይ ቅየሳ ከመሬት የተወሰነ ከፍ በማለት የሚበሩ መሳሪያዎችን በመጠቀም ፎቶግራፍ በማንሳት መሬት ነክ የሆኑ መረጃዎችን የማምረት ስራ ነው ይላሉ ባለሙያዎች። ይህ ሳይንስ ለምን አገልግሎት እንደሚውል በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የኤሪያል ሰርቬይንግ ባለሙያ አቶ ደጉ ታደሰ ተከታዩን ማብራሪያ ሰጥተዋል። በጣም በስፋት እየተጠቀምንበት ያለው የአየር ፎቶግራፍን የመሬት ይዞታን ለማረጋገጥና መሬት ላይ ያሉትን እያንዳንዱን ፓርሰሎች እያንዳንዱን ቤቶች ቆጥሮ የመመዝገብ እና ስለነዚህም ኢንፎርሜሽን የማደራጀት ስራን ለመስራት ያገለግላል። ከአሁን በፊት ግለሰቦች የመሬት ይዞታ የሚጠቀስበት የነበረው መንገድ ለምሳሌ የአንድ ግለሰብ ይዞታ ከዚህ ቦታ ላይ በሰሜን በደቡብ፣ በምስራቅ፣ በምዕራብ እየተባለ አቅጣጫ እየተጠቀሰ ነበር። ግምታዊ ስፋቱም ይህን ያህል ነው ተብሎ ነበር የሚጠቀሰው። ነገር ግን የአየር ፎቶግራፎችን በመጠቀም በትክክል በጣም ትክክለኛ በሆነ መንገድ ይሄን ያህል ስፋት ያለው መሬት ኤክስ ዋይ ዜድ ተብሎ የዛ የሰውየው የግለሰቡ የመሬት ይዞታ በትክክል ዲፋይን ተደርጎ ይሄ መሬት የአቶ ከሌ፣ ይሄ መሬት የዚህ ግለሰብ፣ ይሄ መሬት የዚህ ግለሰብ ተብሎ በትክክል በጂፒኤስ ኮኦርዲኔት እየተመላከተ የመሬት ይዞታን ኢንፎርሜሽንን ለማደራጀት በስፋት እየተጠቀምንበት እንገኛለን ማለት ነው። ሌላው የአየር ፎቶግራፍ ጥቅሙ መንገዶች በሚሰሩበት ሰአት፣ መንግስት ለተለያየ አላማ መንገዶችን በሚሰራበት ሰአት የአየር ፎቶግራፍን በሁለት መንገድ ሊጠቀመው ይችላል። ከአየር ፎቶግራፍ የሚመረቱ የኦርቶ ፎቶ የሚባለውን እና በአይናችን እያየን እዚህጋ ቤቶች አሉ፣ እዚህጋ አሰፋፈር አለ፣ እዚህጋ ቤተክርስቲያን አለ፣ እዚጋ መስጊድ አለ፣ እዚህጋ ቤተ እምነቶች አሉ። ስለዚህ እነዚህ ነገሮች መንገድ በሚያልፍበት ሁኔታ የማይፈርሱ የህዝብ መገልገያዎች ናቸው ወይም አሚኒቲስ ይባላሉ። ስለዚህ የሚያልፈው መንገድ እነዚህን መሰረተ ልማቶች ሳይ ሲነካ ከአንድ ቦታ ወደ አንድ ቦታ ሊያገናኝ የሚችል መንገድ እንዴት ልምረጥ የሚለውን በተለይም መሰረተ ልማቶችን ሳይነካ፣ ምክንያቱም የማይነኩ ነገሮች ስለሆኑ እነዚህን ሳይነካ መንገዱን የሚመርጥበትን መንገድ በተለይም ደግሞ መስመሩ በየት በኩል ይለፍ የሚለውን ዲሳይድ የሚያደርግበት ከእይታ ፎቶግራፎች የሚመነጭ ኢንፎርሜሽን ማደራጀት ይችላል ማለት ነው። በሌላ በኩል መሬቱ ቶፖግራፊው ምን ይመስላል፣ አቀማመጡ ምን ያህል ተራራ አለ፣ ተራራ ካለ መቆፈር ያስፈልጋል ማለት ነው። ይሄ ደግሞ ብዙ ኮስትን ያስወጣል። ምን ያህል ሸለቆ አለ፣ ሸለቆ ደግሞ ደግሞ ፊልም አድረግ ያስፈልጋል። ከኳሪ ሳይቶች እያመጡ ፊልም አድረግ ያስፈልጋል። ስለዚህ ቶፖግራፊ ዳታው የሚያገለግለው በአነስተኛ ኮስት ብዙ ቁፋሮ ሳይበዛብኝ ወይም ደግሞ ብዙ ምሞላው ነገር ከኳሪ ሳይት እያመጣሁ ምሞላው ነገር ሳይበዛብኝ ሊስት ኮስት በሆነ መንገድ እንዴት ነው ሁለቱም ቦታ የሚያገናኝ መንገድ የምሰራው የሚለውን ለመምረጥ ያስችለዋል። ሌላው የአየር ፎቶግራፍ ምርት ጠቀሜታው ለደህንነቱ አገልግሎት ይውላል። ከአሁን በፊት የተመረተውን የከፍታ ዳታ ቢሮ ውስጥ ቁጭ ብሎ የትንትና መስራት ማለት ነው። ለምሳሌ ቶፖግራፊው ምን ይመስላል፣ የት አካባቢ ያለው መሬት ገዢ መሬት ነው። አሁን በወታደራዊ ሳይንስ እና በተለይ የዋርታይም ስትራቴጂ ሲነድፉ የትኛው ገዢ መሬት ነው ሚለውን በትክክል ማንበብ ያስችላል ማለት ነው። የከፍታ መረጃው ያ ማለት ከዚህ አካባቢ ብሆን ይህን ያህል ርቀት መቆጣጠር እችላለሁ። እዚህ አካባቢ ጠላት ቢመጣ ይህን ያህል ርቀት መምታት እችላለሁ። መሳሪያ እስከዚህ ድረስ ይደርሳል። ይህን ያህል የሚሸፍን ዞን መምታት እችላለሁ። ገዢ ነው። እዚህ አካባቢ ብሆን በቀላሉ ይህን አካባቢ እቆጣጠራለሁ የሚለውን ቢሮ ውስጥ ቁጭ ብሎ ትንተና የመስራትና በዛ መሰረት እቅድ የማውጣት ስራ መስራት ያስችላል። በሌላ ደረጃ ደግሞ የአየር ፎቶግራፍ ሪልታይም ወይም ደግሞ አሁናዊ መረጃዎችን በመቃኘት ምን አለ የሚለውን አሁናዊ

ከዚህ ጎን ለጎን የአየር ላይ ፎቶግራፍ የእርሻ ልማት ላይ አስተዋጽኦም አለው። የአየር ላይ ፎቶግራፍ ለማንሳት ጥቅም ላይ የሚውለው ከመደበኛ ካሜራ በላይ ከሰው ልጅ እይታ ውጭ የሆኑ ነገሮችን መለየት የሚያስችል ኢንፍራሬድ ስፔክትረም የተባለን ክፍል ማየት ያስችላል። ከቀለም እይታ ውጭ የሆነ እይታም አለው። በዚህ አማካኝነት ሰፋፊ የእርሻ ልማት በሚኖርበት ሁኔታ ሰዎች ከቦታ ቦታ እየተንቀሳቀሱ የእጽዋቱን ደህንነት መከታተል እጅግ አድካሚ ነው። ነገር ግን ቴክኖሎጂ እጽዋቱ ምን ደረጃ ላይ እንዳሉ የማዳበሪያ ስርጭቱም እንደሚመስል ውሃ በበቂ ሁኔታ መድረሱን ፍሬያቸው መድረስ አለመድረሱን በቀላሉ ማሳወቅና ተገቢው እርምጃ እንዲወሰድ የመጠቆም ስራን ጭምር ይሰራል ማለት ነው። ስራን ከማቅለል አንጻር የተዘራው አዝርት እድገቱን ጨርሶ በሚሰበሰብበት ወቅት ደግሞ ምን ያህል ምርት ያስገኛል የሚለውንም መመለስ ያስችላል። ባለሙያው እንግዲህ ከእርሻ ልማት ጋር ተያይዞ ያለውን ተጨማሪ አገልግሎት በሚከተለው መልኩ ነው የሚገልጹት። i <laughs> የአየር ፎቶግራፍ አንዱ ምርቱ ቶፖግራፊ ነው ብለና፣ የቶፖግራፊ ዳታ ወይም ደግሞ የመሬቶቹን አቀማመጥ የሚያሳይ ዳታ ነው። የቶፖግራፊ ዳታ በተለይም ደግሞ የውሃ ምንጭ ያሉበት አካባቢ ወይም ደግሞ ከፍተኛ የሆነ ዝናብ በሚዘንብበት ሰዓት ከፍተኛ ጎርፍ ሊኖርበት የሚችል አካባቢዎችን የመለየት ስራ ይሰራል ማለት ነው። ስለዚህ ምንጭ ካለ ይሄ ምንጭ የቱጋ ባቆረው ከፍተኛ የውሃ መጠን ይይዝልኛል፣ ግድቤን የቱጋ ለስራው ይሄ ግድብ ደግሞ ለመስኖ አገልግሎት ሊውለው የሚችል ሊያጠጣው የሚችል ምን ያህል ኤሪያ ነው ብሎ አናላሲስ የመስራትና የግድቡን ቦታ ለመምረጥ ያገለግላል ማለት ነው። ግድቡ የሚሰራበት ቦታ በተለይም ውሃ የሚቆርበት ቦታ ልየታ ከተካሄደ በኋላ ይሄ ግድብ ምን ያህል አካባቢን ያጠጣልኛል። ስለዚህ ከግድቡ ምን ያህል የመስኖ ሽፋንን መሸፈን እችላለሁ የሚለውን ጥናት የማጥናትና ካናሎችን ደግሞ በዛ ሊያጠጣ በሚችለው በተጠናው መሰረት ሊያጠጣ በሚችለው የመሬት ስፋት ግምት ውስጥ በማስገባት ካናሎችን ወይም ደግሞ የውሃ መንገዶችን ዋተር ዌይስ መገንባት ያስችላል ማለት ነው። ስለዚህ በዚህ መንገድ ነው ለመስኖ ዲዛይን ይውላል ምንል ከዛ በተጨማሪ የሊዳር ዳታን ለደን ጥናት አገልግሎት ማዋል ያስችላል። ለደን ጥናት አገልግሎት በምንጠቀምበት ሰዓት ምንድን ነው እነዚህ የሊዳር ጨረሮቹ የሚመቱት የፎረስቱን ካኖፒ ነው፣ ወይም ደግሞ ቅጠሎቹን እንደየደረጃቸው ወይም ደግሞ እንደየቅርንጫፎቻቸው። እነዚህ ቅርንጫፎች ከቶፕ እስከ ዳውን ድረስ ሪተርን ይባላሉ። ከአውሮፕላን ከሚበርበት ከፍታና በዛፎቹ መካከል እንዳለው ርቀት የሪተርኖች ሪተርን ቫሊዎች ይኖራሉ። ያ ማለት ምን ማለት ነው? እነዚህን ሪተርን በመጠቀም ዛፉን ሞዴል ማድረግ ያስችላል ማለት እያንዳንዱ ቅርንጫፉ፣ እያንዳንዱ ቅጠሉ ሞዴል ማድረግ ያስችላል ማለት ነው። ስለዚህም ደኑ ጥቅጥቅ ያለ ደን አካባቢ በሚኖርበት ሰዓት የሊዳር ዳታን በዚህ መንገድ በመሰብሰብ ምን ያህል ደን አለ፣ የደን ጥናት ይሄ ደኑ ምን ያህል ከበር አለው፣ በተለይም ደግሞ ቅጠሉ ምን ያህል ከበር ያደርጋል። ይሄ ከበር ደግሞ የካኖፒ ኤሪያ ኤስቲሜሽን ነው። ምንድን ነው የሚያደርገው? ምን ያህል የሙቀት መጠንን መቀነስ ያስችላል፣ ምን ያህል ካርበንን ይመጣል። ምክንያቱም ካርበንን ለፎቶሰንተንስ ይጠቀሙታል። ለሰው ልጅ ስዊቴብል የሆነ ኤንቫይሮንመንት ከመፍጠር አንጻር ምን ያህል አስተዋጽኦ አለው? ይሄደን ምን ያህል ደኖች አሉ? ምን ያህል ስፒሸስ አሉ? ምክንያቱም በቅርንጫፎቻቸው ደኖችን ማወቅ ያስችላል። በሄይታቸው ወይም ደግሞ ከመሬት ሰርፈስ በላይ ባላቸው ሄይት ደኖችን ማወቅ ያስችላል። የአየር ላይ ቅየሳ መረጃ መሰብሰቢያ መሳሪያዎችን በአውሮፕላን ላይ ወይም በዩኤቪ ላይ በመግጠም መሬት ላይ ያለ መረጃን በፎቶ መልክ መሰብሰብ የሚያስችል ሳይንስ ነው። የአየር ላይ ፎቶግራፍ ለበርካታ የስራ ዘርፎች አገልግሎት የሚሰጥ መሆኑን ከባለሙያው ሰፊ ማብራሪያ እያገኘን ነው፣ የአገር ልጆች። ከዚህ በተጨማሪ የአየር ላይ ፎቶግራፍ ለምን አገልግሎት እንደሚውል ደግሞ ባለሙያው እንደሚከተለው ይነግሩ ነው ሊዳ እርዳታ በተለይ ደግሞ በጣም ሀይ ፕሪሲሽን ወይም ደግሞ ከፍተኛ የሆነ ትክክለኛነት ስላለው ኤርፖርቶች አካባቢ ኢምፕሊመንት ይደረጋል ወይም ደግሞ ጠቀሜታ ላይ ይውላል። መሬት ላይ ያሉ ቁስ አካሎችም ባሉበት ሁኔታ ከመሬት በላይ ያላቸውን ቁመት እና ከመሬት በታች ከባህር ጠለል እስከ መሬት ላይ እስካሉበት ሰርፈስ ድረስ ያለውን ሄት ስለሚያሳይ አውሮፕላኖቹ በተለይም ደግሞ በሚነሱበት አካባቢ እና በሚወርዱበት አካባቢ ያለው መሰረተ ልማት ምን ይመስላል የሚለውን ጥናት ማጥናት ያስችላል። ማለት ለምሳሌ አውሮፕላኑ በሚወርድበት አካባቢ ጊዜ ሰማይጠቀስ ፎቅ መገንባት አያስችልም፣ አይቻልም። ምክንያቱም ኮሊዥን ይፈጠራል። ከሚፈለገው ሄት በላይ ከሰርፌስ ሄቱ ማለት ነው። ወይም ደግሞ ከግራውንድ በላይ ያላቸው ሄት ከሚፈለገው ወይም ደግሞ በኢንተርናሽናል የአቪዬሽን ሕግ መሰረት ከሚፈለገው ሄት በላይ መሆን የለባቸውም። ይህንን ደግሞ ማረጋገጥ የሚቻለው የሊዳር ዳታን ወይም ደግሞ ጆስፓሻል ዳታን በመጠቀም የዲጂታል ቱዊንስ በማዘጋጀት ነው። ዲጂታል ቱዊንስ ይባላል። ወይም ደግሞ ሪያሊቲውን የመሰለ ቁመቱ ሪያሊቲ ላይ ያለውን ኦብጀክት የሚያህል ዳታ በመሰብሰብ ያንን ወደ ሞዴል በመቀየር አናላይስ መስራት ማለት ነው። ስለዚህ ከዚህ ሞዴል በመነሳት ምንድን ነው አውሮፕላኑ በሚወርድበት አቅጣጫ ላይ ያሉ መሰረተ ልማቶች ከፍታቸው ምን ያህል ነው ኢቫሉዌት ይደረጋሉ ማለት ነው፣ ወይም ደግሞ ይገመገማሉ። ከተገመገሙ በኋላ ይ የአቪዬሽን ህግ በሚፈቅደው መንገድ ነው ወይ? እነዚህ ቁመታቸው እየተገነቡ ያሉት ካልሆነ፣ በተለይ ህጉን ሰብረው ከሆነ ህጉን መሰረት አድርገው ተገንብተው ካልሆነ እንዲፈርሱና በህጉ መሰረት አጠር እንዲደረጉ ያስችላል ማለት ነው። በተለይም በሁለቱ አቅጣጫ፣ በመነሻና በማረፊያ አቅጣጫ ያሉ መሰረተ ልማቶች የኢንተርናሽናል ህጉን መሰረት ጠብቀው ነው ወይ የተገነቡት የሚለውን መገምገምና ደህንነታቸውን ማረጋገጥ ያስችላል። ባቡር ደህንነት አገልግሎት የሊዳ እርዳታ እንደዚሁ ይጠቅማል። ምንድን ነው? ለምሳሌ አሁን እኛ እንኳን አዲስ አበባ ላይ ያሉ የላይትሬ የባቡር መስመሮችን ብናይ፣ ይህ የቀላል ባቡር መስመሮቹ ሰስፔንድ ስትራክቸር አላቸው። ምንድን ነው? ልክ እንደ ብሪጅ ሰስፔንድ ስትራክቸሮች አሉ አለ፣ ባቡር ሀዲዱ የተሰራበት ቦታ አለ፣ ከመሬት ጋር ተገናኝቶ የተሰራበት ቦታ አለ። ስለዚህ እነዚህ ሰስፔንድ ስትራክቸሮቹ ከጊዜ ወደ ጊዜ ባቡሩ በሚያመላልሰው የጭነት መጠን ዝቅ እያሉ ነው ወይ የመደር መሳደር ጋ ይደርስባቸዋል ወይ፣ ሲሙሌት ይደረጋሉ ሲሰሩ የትኛው ሌቭል ላይ ነበሩ ከሆነ አገልግሎት በኋላ ደግሞ እስካን በማድረግ የትኛው ሌቭል ላይ ናቸው፣ ዝቅ ብሏል፣ የተሰነጣጠቀ ነው፣ የባቡር ሀዲድ ዲፎርም እያደረገ ነው ወይስ እንዴት ነው የሚለውን በማጥናት ደህንነቱን ማረጋገጥ እና ሲሙሌት የማድረግ ሲሙሌት፣ ወይም ደግሞ የማስመሰል ሪያሊቲ ላይ ያለውን የማስመሰል እና ከመጀመሪያ ከዲዛይኑ ከዲዛይን የባቡር ሀዲዱ ጋር በማመሳከር ምን አይነት ስታተስ ላይ ምን አይነት የጤንነት ሁኔታ ላይ ነው ያለ ሪፎርም እያደረገ ነው ወይ የተሰነጠጠቀ ነው ወይ የሚለውን ለማጥናትና ሲሙሌት ለማድረግ ለማመሳሰል ደህንነቱን ለመከታተል ያገለግላል። ተፈጥሮ አደጋ ላይ ኢምፕሊመንት ለማድረግ የሊዳር ዳታም ሊሆን ይችላል። የኤራል ፎቶግራፊ ዳታ በስፋት ጥቅም ላይ ይውላል። ይሄ ምንድን ነው? ከእነዚህ ሁለቱ ቴክኖሎጂዎች የምናገኘው የከፍታ መረጃ። አሁን ለምሳሌ የጎርፍ አደጋን ብንወስድ ቶፖግራፊውን በማንበብ በተለይ ከፍተኛ የሆነ የዝናብ መጠን በሚኖርባቸው አካባቢ ዝቅተኛ ቦታዎች ላይ በተለይ ከተራራ ጎን ያሉ ቦታዎች ብዙ ጊዜ ለጎርፍ ተጋላጭ ናቸው። ስለዚህ እነዚህ አካባቢዎች ላይ ከፍተኛ ዝናብ ሲዘምብ የትኞቹ አካባቢ በጎርፍ በጣም ሊመቱ ይችላሉ የጎርፍ አደጋ ሊደርስባቸው ይችላል የሚለውን አናላሲስ ይሰራል ማለት ነው። ከአደጋ በፊት አናላሲስ ይሰራና እነዚህ ሆት ስፖት ቦታዎቹ በተለይም ደግሞ ቪክቲም ሊሆኑ የሚችሉ ቦታዎች በትክክል አይደንቲፋይ ይደረጉና ሶሳይቲው አላርምድ ይደረጋል፣ ምንድ ነው አዌር ይደረጋል። ከፍተኛ ዝናብ በሚመጣ አካባቢ በሚዘንብ አካባቢ እዚህ እዚህ እናንተ ቦታዎች ለጎርፍ አደጋ ተጋላጭ ናችሁ የሚለውን ጥናት መስራት ያስችላል ማለት ነው። ከዛ በተጨማሪ ይሄ የቅድመ አደጋ ነው። በአደጋው ሰዓት ደግሞ የቱጋ ለምሳሌ አደጋ ከደረሰና የሰው ህይወትም ሆነ በሀብት ላይ ከፍተኛ የሆነ አደጋ ሳይደርስ በቀላሉ የሰውን ህይወትም ሊሆን ይችላል ንብረትንም ሊሆን ይችላል ማዳን የሚያስችልበትን ሁኔታ ለማጥናት ያገለግላል። ለምሳሌ የትኛው አካባቢ ኤቫኩዌሽን ስትራቴጂ ወይም ደግሞ ምንድነው የትኛው አካባቢ አደጋ የማይደርስበት ሰዎችንም ሆነ ንብረትንም ሆነ የቱጋ ጋር ላድርገው አደጋው የማይደርስበት በአደጋ ሰዓት ከሆነ ማለት ነው። ስለዚህ አደጋ የሌለበት ቦታ የቱጋ ነው። ስለዚህ ሰዎቹን ወደየት ልውሰዳቸው የቱ ጋር ወስጄ ላስፈራቸው ህይወታቸውን ማትረፍ ማለት ነው። ንብረቱንስ የቱ ጋር ላድርገው የሚለውን ሪል ታይም ወይም ደግሞ አደጋው በደረሰበት ሰዓት አናላይስ ሰርቶ የኤቫኩዌሽን ስትራቴጂ እና የሀብትና የሰው ህይወት የማዳን ስራ መስራት ያስችላል ማለት ነው። ሌላው ከአደጋ በኋላ ጥናቶችንና ና ትንተናዎችን ለመስራት ነው። ይህም ደግሞ ምንድን ነው በዛ ጎርፍ አደጋ ወይም ደግሞ በሌላ የተፈጥሮ አደጋ ምን ያህል ውድመት ደረሰ ያንን በትክክል አናላይዝ ለማድረግ እና ኢስቲሜት ለማድረግ በሀብት ደረጃ ሊሆን ይችላል፣ በሰው ነፍስም ሊሆን ይችላል። ወይም ደግሞ የሰው ህይወት ምን ያህል ቀጠፈ፣ ምን ያህል ንብረት ወደመ የሚለውን የፖስት ዲዛስተር አናላይሲስ መስራት ያስችላል ማለት ነው። ከዛ በተጨማሪ ደግሞ የሪኢኖቬሽን ወይም ደግሞ ሪሜንቴናንስ ለሜንቴነንስ ስትራቴጂም ይውላል። ለምሳሌ የወደመ ንብረት ካለ በምን መንገድ መልሼ ወደ ወደነበረበት ልመልሰው የሪዲቨሎፕመንት ስራዎችን ለመስራት ያስችላል። የማዕድን አካባቢ እንግዲህ ምንድን ነው? አሁን ብዙ ጊዜ በሀገራችን በተለመደው የቁፋሮ መንገድ ነው ማዕድኖች እየወጡ ያሉትና ምንድን ነው የሚደረገው? ዝም ብለው የመሬቱን ሁኔታ ግንዛቤ ውስጥ ባለማስገባት እነሱ ሊያገኙ የሚችሉትን የማዕድን ብዛት ብቻ በማየት በጣም ይቆፍሩና ቆፍረው ቆፍረው በጣም ጥልቅ ከቆፈሩ በኋላ የቆፈሩት ጉድጓድ ውስጥ መሬቱ አፈሩ ተንዶ ብዙ ጊዜ አደጋ ይደርስባቸዋል። ስለዚህ ምንድነው እነዚህ የቆፈሩት ጥልቀት ግምት ውስጥ አለማስገባት ነው። በተለይም ደግሞ የአፈሩን ሁኔታም ግምት ውስጥ አለማስገባት ነው። ነገር ግን የእኛ ቶፖግራፊ ዳታ ተጠቅመው ምን ያህል ቮሊም ኦፍ ሶይል እንደቆፈሩ ምን ያህል፣ በተለይም ደግሞ የቆፋሮ ስትራቴጂያቸው ምን ያህል ጥልቀት እንደቆፈሩ በየጊዜው አናላሲስ ቢሰሩ አደጋው ይደርስብናል ወይስ አይደርስብን የሚለውን መለየት ያስችላቸዋል። አደጋው ከደረሰ ደግሞ ላያቸው ላይ ይጫናል ወይ ጥልቀቱ በጣም አደጋ ከሆነ አናላይስ ሰርተው አሀ ይሄ ነገር ወደኛ መጡ ሊጫነንና ሊፈርስባቸውና የሰው ህይወት ሊያሳጣ ይችላል ማለት ነው። ስለዚህ በተለይም በቁፋሮ ስትራቴጂ ምን ያህል ጥልቅ እንደቆፈረ የቶፖግራፊውን ዳታ አናላይዝ በማድረግ እዚህ አካባቢ እነዚህ ማዕድናት ሊኖሩ ይችላሉ፣ ቶፖግራፊው እንደዚህ ነው በማለት በማገናኘት የራሳቸውን አናላይስስ እንዲሰሩ ያስችላቸዋል ማለት ነው። ራይት ኦፍ ዌይ ማናጅመንት ማለት የአየር ፎቶግራፎችን በመጠቀም የመንገድ መረጣው የመስመር መረጣው በዚህ በኩል ይለፍ የሚለውን ዲሲሽን ረን ከተደረገ በኋላ በተመረጠው መስመር ላይ ወደ ግራና ወደ ቀኝ የመንገዱ ስፋት አለ። እዚህ ስፋት ላይ ምን ያህል ቤቶች፣ ምን ያህል መሰረተ ልማቶች ያርፋሉ? መንገዱ ከመመረጡ በፊት እነዚህ መሰረተ ልማቶች ነበሩ ወይ በዛ ስፋት ውስጥ በዛ ዞን ውስጥ የሚወድቁ መሰረተ ልማቶች የትኞቹ ናቸው የሚለውን ኢንፎርሜሽን ያደራጃል ማለት ነው። ስለዚህ የአደራጅና እነዚህ እነዚህ ቤቶች እነዚህ እነዚህ መሰረተ ልማቶች ካሳ ያስፈልጋቸዋል ብሎ መንግስት ኢንፎርሜሽን ይይዛል ማለት ነው። ኢንፎርም ከተደረገ በኋላ ሊሰሩ የሚችሉ መሰረተ ልማቶች ምንም አይነት ካሳ እንዳያገኙ፣ ምክንያቱም ሆን ተብሎ የመንግስትን የካሳ ክፍያ የሚጠይቅ ስለሆነ ይህንን ማኔጅ የማድረግ መንገድ ነው ራይቶፎ ማኔጅመንት። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97 ነጥብ አንድ ሲተላለፍ የቆየው ከምድር እስከ ህዋ መሰናዷችን ይህን ይመስል ነበር። የፕሮግራሙ አዘጋጅ ፍጹም አለም ስትሆን ያቀረብኩላችሁ ደግሞ ኃይለሚካኤል አበበ ነኝ። ዳግም እስከ መንገናኝ ቸረን ሰንበት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ